ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 2 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ ክቡራትና ክቡራን እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና አዳኒት ፍስሀዬንን ኢትዮጵያና ኤርትራ በመካከላቸው የነበረውን የውጥረት ሁኔታ በይፋ ለማቆም ስምምነት መፈረሙን በይፋ አስታውቀዋል። ሁኔታ የነበረው ጦርነት በዛሬው ዕለት ይፋ እንዲቆም የሚያደርግና አዲስ የሰላምና የወንድማማችነት ምዕራፍ ተከፍቷል በሚል የተበሰረው ስለዚህ አዲስ ምዕራፍ እንግዲህ የተከፈተበት ዕለት ብላ ይወስዋለን ማለት ነው። ሁለተኛው የሁለቱ ሀገራት መንግስታት የሁለቱን ሀገራት ህዝቦች ፍላጎት የሚያንጸባርቁ የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ የባህልና የፀጥታ ጉዳዮችን የሚመለከቱ ትብብሮች እንግዲህ ምክክር ተደርጎባቸው እንዲጀመሩ የሚሉ ውሳኔ ያለበት ማለት ነው። የጠቅላይ ሚኒስትሩ ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋ ስምምነቱን ያብራሩናል። በአብይ ርዕሳችን ይቀርባል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያና የኤርትራ መሪዎች ጸላታዊ ተግባሮችን በኦፊሴል የሚያከትም ስምምነት ፈርመዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድና የኤርትራ ፕሬዚደንት ኢሳያስ አፈወርቂ አስመራ ከተማ ውስጥ ታሪካዊ ስምምነቱን ሲፈርሙ የሚያሳዩ ምስሎች ዛሬ በኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል ትዊተር ላይ ታይተዋል። በሁለቱም ሀገሮች መካከል የነበረው የጦርነት ሁኔታ አብቅቶ አዲስ የሰላምና የወዳጅነት ዘመን ተጀምሯል ሲሉም ጽፈዋል። የንግድ የመጓጓዣና የቴሌኮሙኒኬሽንስ ግንኙነት እንደሚቀጥልም አክለዋል። ጠቅላይ ሚኒስትር አብይ አህመድ ትናንት እሁድ አስመራ ሲገቡ ከፕሬዚደንት ኢሳያስ አፈወርቂ ጋር ሲተቃቀፉ ታይቷል። የኢትዮጵያ ክፍለ ሀገር የነበረችው ኤርትራ የተገነጠለችው እንደ አውሮፓ አቆጣጠር በ1993 ዓ ም እንደነበር የሚታወስ ነው። የኢትዮጵያና የኤርትራ መንግስታት የሁለቱንም ህዝቦች ሰላም በዘላቂነት ለመፍታት እያሳዩ ያለውን ዝግጁነትና ተነሳሽነት የትግራይ ብሔራዊ ክልላዊ መንግስት እንደሚያደንቅ የክልሉ ኮሚኒኬሽንስ ቢሮ አስታውቋል። በተለይ የኤርትራ ህዝብ ለሃያ ዓመታት የዘለቀውን ሁኔታ በመፍታት የኢትዮጵያና የኤርትራ ወንድማማችነት እንዲሁም ወዳጅነትን ለማጠናከር ያሳየው ፍላጎት ጉጉትና ፍቅር እጅግ የሚያስደስትና ብሩህ ተስፋ እንዳለም የሚገልጽ ነው ሲል የክልሉ መንግስት ባወጣው መግለጫ አመልክቷል። በመሆኑም ይላል መግለጫው ይቀጥልና የትግራይ ብሔራዊ ክልላዊ መንግስት ለኤርትራ ህዝብ ያለው ወንድማዊ አድናቆት ከፍ ያለ መሆኑን መግለጽ ይፈልጋል። የኢትዮ ኤርትራ ሁኔታን በዘላቂነት ለመፍታት በሚደረገው ሁሉን አቀፍ ጥረት የትግራይ ክልላዊ መንግስትና የትግራይ ህዝብ ከኤርትራ ህዝብ ጎን እንደሚቆሙ እያረጋገጡ፣ የኢትዮጵያና የኤርትራ ህዝቦችም የተጀመረውን ሰላም የማረጋገጥ ሥራ ይበልጥ ለማጠናከር በአጭር ጊዜ ውስጥ ቀጥተኛ የሆነ የህዝብ ለህዝብ ግንኙነት በመጀመር ወንድማማችነታቸውንና ወዳጅነታቸውን እንዲያጠናክሩ ጥሪውን ያቀርባል ይላል የትግራይ ብሔራዊ ክልላዊ መንግስት የኮሚዩኒኬሽንስ ቢሮ ያወጣው መግለጫ። ዶክተር አረጋዊ በርሀ የሚመሩት የትግራይ ዲሞክራሲያዊ ትብብር ድርጅት ልዑክ አዲስ አበባ መግባቱን ምንጮቻችን ገለጹ። የድርጅቱ ሊቀመንበር ዶክተር አረጋዊ በርሀ፣ ኢንጂነር ግደይ ዘርአጽዮን እንዲሁም አቶ መኮንን ዘለለው አዲስ አበባ የገቡት ጠቅላይ ሚኒስትር አብይ አህመድ ባቀረቡት ጥሪ መሰረት መሆኑን መሪዎቹ ለቪኦኤ ገልጸዋል። ልኡካኑ አዲስ አበባ ቦሌ ዓለም አቀፍ ማረፊያ ሲደርሱም የመንግስት ከፍተኛ ባለስልጣኖች አቀባበል አድርገውላቸዋል። በአቀባበሉ መደሰታቸውም ኢንጂነር ግደይ ዘራጽዮን ለቪኦኤ ገልጸዋል። ዶክተር አረጋዊ በርሀና ኢንጂነር ግደይ ዘራጽዮን የህወሀት ታሀት መስራቾች እንደነበሩና በ1976 ዓ ም ከድርጅቱ ተነጥለው በውጭ ሀገር በስደት ለመኖር እንደተገደዱ ታሪካቸው ይገልጻል ይላል። የቀድሞው የደቡብ አፍሪካ ፕሬዚደንት ጃከብ ዙማ ልጅ በሙስና ክስ ዛሬ ፍርድ ቤት ከቀረበ በኋላ በዋስ ተለቋል። ዱዳዛን ዙማ ወደ ጆሐንስበርግ ፍርድ ቤት የተወሰደው በእጅ ሙቅ ታስሮ ሲሆን ከውጭ ከተመለሰ በኋላ ከጥቂት ቀናት በኋላ ነው የተያዘው። የ7500 ዶላር ዋስትና ሲይዞ ተለቋል። ጉዳዩ ለፊታችን ጥር ተላልፏል። ዙማ የተከሰሰው ምክትል ጠቅላይ ሚኒስትር ከነበሩት ምቤኪ ጆናስ ጋር ይቅርታ ኬቢሲ ጆናስ ጋር ጉዳይ ጋር በተያያዘ ነው። ምኬቢሲ የጆናስ ጉብታ ቤተሰብ የገንዘብ ሚኒስትር እንደሆን ጠይቆኝ ነበር ሲሉ ለአቃቢያነ ሕግ ተናግረዋል። የጉብታ ቤተሰብ የቀድሞው ፕሬዚደንት ጃኮብ ዙማ በሚያደርጉት የካቢኔ ስያሜ ላይ ተጽዕኖ ነበረው ተብሎ ይከሰሳል። አባትየው ጃከብ ዙማ የግል ቤታቸውን ለማደስ 20 ሚሊዮን የመንግሥት ገንዘብ ተጠቅመው ተጠቅመዋል የሚል ክስ በሚያካትቱ በርካታ የሙስና ክሶች ምክንያት ይመሩት በነበሩ የአፍሪካ ብሔራዊ ኮንግረስ ተገደው ባለፈው የካቲት ከስልጣን ወርደዋል። አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በታይላንድ ግዙፍ ዋሻ ውስጥ ገብተው ከሁለት ሳምንታት በላይ ለሆነ ጊዜ መውጫ አጥቶ ከነበሩት ኳስ ተጫዋቾች አራት ተጨማሪ ልጆችን ለማስወጣት እንደተቻለ የሀገሪቱ ባለሥልጣኖች ተናግረዋል። ካለፉት ሁለት ቀናት ወዲህ ስምንት ልጆችን ከዋሻው ለማስወጣት እንደተቻለ ታውቋል። የታይላንድ የመድህን ሥራ ኃላፊ የዛሬው ተልእኮ በመልካም ሁኔታ መካሄዱን ገልጸው አራት የቀሩትን ልጆችና አሰልጣኛቸውን ለማስወጣት ተጨማሪ ሶስት ቀናት እንዲሰጣቸው ጠይቀዋል። ስምንቱ ከዋሻ የወጡት ልጆች በአየር ወደ ሆስፒታል ተወስደው እየተመረመሩ መሆናቸው ተገልጿል። የልጆቹ ቤተሰቦች የወጡት ልጆች የትኞቹ እንደሆኑ ገና አልተነገራቸውም። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ጡረታ ለመውጣት የወሰኑትን የጠቅላይ ፍርድ ቤቱን ዳኛ አንቶኒ ኬኔዲን ለመተካት የመረጡትን እጩ ዛሬ ያሳውቃሉ ተብሎ እየተጠበቀ ነው። ተመራጩ እጩ ዳኛ ማን እንደሆኑ ሲገለጹ ሪፐብሊካኑ በጥቂት በሚበዙበት የሕግ መወሰኛ ምክር ቤት ስያሜውን ለመቀበልም ሆነ ላለመቀበል ትልቅ ንትርክ ይፈጠራል ተብሎ ይታሰባል። የምክር ቤቱ ዴሞክራት አባላት እንደሚታገሉ አስታውቀዋል። በመጨረሻም በያዝነው ዓመት አንድ የቀድሞ ሩሲያዊ ሰላይና ልጃቸውን ለሕመም የዳረገው የነርቭ ኤጀንት ተጋልጣ ከሞተች ሴት ጋር ሞስኮን ማያያዙ የማይመስል ነገር ነው ስትል ሩሲያ አልተቀበለችውም። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ በብሪታንያ ምድር ላይ የሚካሄድ ያለው የመመረዝ ኩነት ሩሲያን ያሳስባል፣ ሩሲያ እጃል የሩሲያ እጅ አለበት ስለሚባለው ግን መረጃ የለኝም ብለዋል። የ44 ዓመት ዕድሜዋ ዳውን ስትራገስ በደቡብ ኢንግላንድ በሚገኘው ሳልስበሪ ሆስፒታል ከሞተች በኋላ የብሪታንያ ፖሊስ የግድያ ምርመራ ጀምረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። አሜሪካ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞው ሐምሌ 2 2010 ዓ ም ምሽት ፕሮግራም ነው። ኤርትራ በበረቱ የሰብአዊ መብት ረገጣዎች በተቃዋሚዎችና በሌሎችም የምትከሰስ ሀገር ሆና ሳለ እንዴት ነው ኢትዮጵያ እንዲህ ያለ ፍቅርና ግንኙነት ልትመሰርት የቻለችው የሚል ብዙዎች የሚያነሱ ጥያቄ አለ። የሰላምን ዘንባባ የኤርትራ መንግስት ተቀበለ። ይሄ እሰየው የሚያሰኘው ነው። ነገር ግን የኤርትራ ሕዝብ ደግሞ የሚፈልገው ብዙ ጥያቄዎች አሉ። የዲሞክራሲ ነጻነት፣ የፕሬስ ነጻነት፣ ሕገ መንግስቱ ያውረቆ ተቀምጦ ምንም ተግባራ ላይ አልዋለም። ፓርላማ ሸንጎ እስካሁን አልተሰበሰበም፣ ብዙ አመቱ ነው። እዚህ ላይ ተመስርተው ነው ተቃዋሚ የኤርትራ ድርጅቶች፣ ሲቪክ ድርጅቶች፣ የተማሪዎች ማህበር፣ መምህራን ማህበር፣ ውጭ ያሉ ስደተኞች በሙሉ ይሄ ነገር መቼ ነው የሚንቀሳቀሰው በሚል በታላቅ ጉጉት እየጠበቁት ነው ያለው። የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉ ናቸው የሰማችኋቸው። የለንደኑ ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ዶክተር ተስፋ ማርያም መሃሪም ተናግረዋል። ይችን ነገር በምትፈታበት ቀን የቦርደሩን ጉዳይ ከተፈታ በኋላ የኤርትራ ህዝብ በእርግጥ ስለ ህገ መንግስቱ ተግባራዊነት ይጠይቃል። በአስራ ዘጠኝ ዘጠና ሰባት የጸደቀ ህገ መንግስት ስላለን ያ ነገር እንዲታወጅልን እንጠይቃለን። ብሔራዊ ውትድርና እንዲቆምልን እንጠይቃለን። የፖለቲካ እስረኞች እንዲፈቱ እንጠይቃለን። ለምን ከራሷ ጋር ያልታረቀች ኤርትራ ከኢትዮጵያ ጋር መታረቅ አትችልምና የውስጣችን ሰላም የሌለኝ ሰዎች ከሌላ ጋር ሆነን በሰላም መኖር ስለማይቻል በምሽቱ ዝግጅታችን የሁለት ምሁራን ውይይት ተከታታይ ክፍል ይቀርባል። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኢትዮጵያና በኤርትራ መካከል የነበረውን የጦርነት ሁኔታ ለማስቆም ስምምነት መፈረሙን የጠቅላይ ሚኒስትሩ ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋ አስታውቀዋል። ኃላፊው ሁለቱ ሀገሮች በፖለቲካዊ፣ በኢኮኖሚያዊ፣ ማኅበራዊ፣ በጸጥታና በደህንነት ጉዳዮች በጋራ ለመስራት የሚያስችሉ ጉዳዮችን ያካተተ ስምምነት መፈረሙ ነው ለአሜሪካ ድምፅ ያብራሩት። የዕለቱ አብይ ርዕስ ዘገባችን ነው እየተጠናቀረ ነው። እንደደረሰን እናቀርብላችኋለን። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በቅርቡ በኢትዮጵያና በኤርትራ መካከል ባለው ግንኙነት የታየው ለውጥ ለሁለቱ ሀገሮች ብቻ ሳይሆን ለመላው ዓለም ትልቅ የተስፋ ምልክት ነው ብለዋል። የመንግስታቱ ድርጅት ሁለቱ ሀገሮች ችግሮቻቸውን ለመፍታት የሚጠይቁትን ሁሉ ለመርዳት ዝግጁ መሆኑንም ዋና ጸሐፊው ገልጸዋል። የአፍሪካ ሕብረት ኮሚሽን ሊቀመንበርም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ቁርጠኝነት አድንቀዋል። ይህ ዘገባ ከአዲስ አበባ እየተጠናቀረ ነው፣ እንደደረሰን እናቀርብላችኋለን። በሌላ በኩል ደግሞ ኢትዮጵያውያንና ኤርትራውያን በሁለቱም ሀገሮች መካከል የተጀመረው የሰላም ጉዞ እንዲሁም በጠቅላይ ሚኒስትር አብይ አህመድና በፕሬዚደንት ኢሳያስ አፈወርቅ የተፈረሙ ስምምነቶች እንዳበረታቷቸውና ተስፋ እንደሰጧቸው እየገለጹ ነው። ከመቀሌ ከተማ ነዋሪዎች አንዳንዶችን አለም ፍሳሐ አነጋግሮ ነበር። ክብሮም ኪዳን ይባላል። በኪነ ጥበብና በማስታወቂያ ስራ የተሰማራ ወጣት ነው። ክብሮም አቀባበሉ የፈጠረበት መንፈስ እንዲህ ይገልጸዋል። ያው ትናንትና የነበረው አቀባበል በጣም ደስ የሚል ነው። ምክንያቱም የሁለቱም ሀገሮች ህዝቦች ለ20 ዓመታት ያክል ኦልሬዲ ተራርቆ ነው የቆየው። አንድ ህዝብ ነው፣ አንድ ቋንቋ ነው፣ አንድ ቤተሰብ ነው። ኦልሬዲ ግማሽ የኢትዮጵያ ህዝብ የትግራይ ህዝብ ግማሽ ጎኑ ኤርትራን ያለው፣ የኤርትራ ህዝብ ደግሞ ግማሽ ጎኑ ትግራይ ኢትዮጵያን ያለው። ስለዚህ ሁለቱም እንደዚህ አይነት ነገር ልክ ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ ሂዶ እዛ አቀባበል የተደረገላቸው በተለይ ህዝቡ የነበረው ስሜት በጣም ደስ የሚል ስሜት ነው። ምክንያቱም ሰላም ናፍቆት የነበረው ህዝብ ስለሆነ ልክ ያን ነገር ሲፈጠርለት ያሳየው ነገር አቀባበል በጣም ደስ የሚል ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በእራት ምሽት ከፕሬዚደንት ኢሳያስ አፈወርቂ በተለያዩ ጉዳዮች መግባባታቸውና ከዛሬ ጀምሮ ተግባራዊ እንደሚሆኑ አበስረዋልና እንዴት እንደተሰማው ኩረምድ ይላል ሁሉም ነገር የተስማሙት ነገር በጣም አሪፍ ነው። ቦርደር ምናምን የሚባል ነገር ያለ ቪዛ ያለ ምናምን መግባት ሁሉም የኢኮኖሚያዊ ጥቅም ራሱ የሁለቱም ሀገሮች የሚያሳድግ የሚያሳድግ ነው። እንደገና ሁለቱም እኛ በዚህ ወደብ መጠቀም ራሱ በሌላ ቦታ አይነ አማራጭ አግኝተናል ማለት ነው። ስለዚህ በዚህ በወደብ ዙሪያም ኤርትራ ትጠቀማለች፣ ኢትዮጵያም ትጠቀማለች። ስለዚህ አሪፍ ነው ብዬ አሁኑም መጀመሪያ መድረግ ያለበት በዚህ ብቻ ሳይሆን እንዳልኩት ሁለቱም የህዝብ ለህዝብ መቀራረብ ግን ግድ ይላል ማለት ነው። በተለይ የትግራይ ህዝብና የአፋር ህዝብና የኤርትራ ህዝብ አንድ ሆኖ መቀራረብ ግድ ይለናል ማለት ነው። ሌላው አስተያየት የሰጠኝ ገብረ መድህን ገብረ ገርግስ ይባላል ወይም ገሬ ውድስ ምራ ገሬ የአስመራ ልጅ በመባል የሚታወቀው የመቀሌ ነዋር ነው። ገብረ መድህን በቴሌቪዥን መስኮት የተከታተለው የዶክተር አብይ አቀባበል የፈጠረበት መንፈስ እንዲህ ይገልጸዋል። በጣም ይገርም መሃል፣ ማለት ሰላም እንደሚሆን ተስፋ ታረግ ነበር፣ ግን የትናንት ሲያየው በቴሌቪዥን እንዴ ምን አይነት ስሜቱ በቃ መግለጽ አልችልም። በጣም ነው ደስ ያለኝ። በተለይ አቀባበል ህዝቡ ህዝቡ ለጠቅላይ ሚኒስትራችን አቀባበል ያደረጉለት፣ ትንሽም ትልቁም ሽማግሌም ሳይል ጠቅላላ አስመራ ነው የወጣው። በቃ ደግሞ የሰላም ሀገር መሆን ኤርትራ የተገነዘብኩት፣ በመሀል ህዝብ ነው የሚሄደው ያ ጋርድ ምናምን ነው በዚህ ሆኖ ጠጋ በሉ እያሉ እንጂ ከየት ተነስቶ ከመኪና ጋር ተከትሎ ከሃይላፖርት ጀምሮ ከሰንበል ማለት ነው ጀምሮ እስከ ጠቅላይ ግዛት ቤተመንግስት እስከሚገባ እግሩ እግሩን እየተከተሉት ህዝብ ጠቅላላ በጣም ነው ደስ ያለኝ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝደንት ኢሳያስ አፈወርቅ ተስማማ ነው ያሉት ነገር በእራት ምሽት ያቀረቡት ንግግር እንዴት እንዳየው ገብረ መድህን እንዲህ ይናገራል ምን አለ መሰለ ጠቅላይ ሚኒስትራችን ከዛሬ ጀምሮ የአየር ቴሌ የምናምን ሁሉ ነገር ወደ በማብረን እንጠቀማለን ሲል ከፊቱ ስታየው የህዝቡን እንትን ህዝቡ በቃ ወደ ሰላም የነበረበት መንገድ ነው የሚያሳይ ሁሉም የኢትዮጵያና የኤርትራ ህዝብ ሰላም ናፍቆት ነበር። ለዚህ መግለጫ ነው ደግሞ ሲገልጽ እንኳን እዛ ያሉ እኛም በቴሌቪዥን መስኮት አይተን እንዴት ተደስተናል መሰለህ? የሰላም በቃ ፍቅር እንዳለው መቀረረም እንዳለው ያን ጊዜ መቼ ነው የሚሆን እያለ ኢትዮጵያም ኤርትራ የሚያስብለት የሚያስብ የነበረ በመሆኑ በጣም ደስ ብሎኛል። ለሁለቱም ለሰጠኛ አስተያየት አመሰግናለሁ። ዓለም ፍስሀ ለአሜሪካ ሬዲዮ ከመቀሌ። እኔም ዓለምን አመሰግናለሁ። በሌላ በኩል ደግሞ በአዲስ አበባ እና በተለያዩ አካባቢዎች እንዲሁም ኤርትራ ውስጥ ያሉ አንዳንድ ሰዎችን መስታወት አድራጋው አነጋግራለች። ከኢትዮጵያም ኤርትራኖች መለያየት አላስፈላጊ የሆነ ነገር ነው እና አሁንም ወንድማማች የሆኑ ሀገሮች ናቸው አንድ ላይ እነ ዱሮ አሁንም ተቀላቅሎ መሮ መኖሩ ትልቅ ነገር ነው። እኔ በበኩል ታገበ ደስ ብሎኛል። አብረ የተማርኩትም ያደግኩትም አሉ በሚሄዱበት ሰዓት በለክሱ ነው የተለያየ ነው። እግዚአብሔር አንድ ቀን በሰላምና በፍቅር ያገናኘናል የሚል እምነትም ነበረኝ። ያው እግዚአብሔር እንግዲህ ሁሉን ነገር ደግሞ ከእግዚአብሔር የሚሳነው የለም። ጊዜው ደርሶ ሰዓቱ ደርሶ እንግዲህ ሲመጡ እንገናኛለን። እየጠበቁ ነው እንደ እግዚአብሔር ፈቃድ። እንደ ሀገር አብሮ የኖረ ህዝብ ነው። በሃይማኖትም በሁሉ ነገር የተሳሰረ ህብረተሰብ ነው። ተዋልዶ አልተገ መለያየትም የሚገባቸው አልነበሩም። ከኛም በኩል የሚገባን አልነበረም። እኔ ደስ ብሎኛል። ጥሩ ነው። በትክል የት ነው ያላችሁት? መቀሌ። በጣም ነው ደስ ያለን። ያው ድሮም ወንድ ወንድማሞት ሲያል አሁን ወንድማሞት ሲሆንን በጣም ነው ደስ ያለን። በጣም ደስ ብሎናል። በበበክሌ ደስ ብሎኛል። በጣም እንደው አካባቢዎት የሚያውቁት ከአስመራ የተወለደ ወይ ኤርትራዊ የሆነ አብሮ አደግ ነበረዎት? አዎ አዎ፣ አጎቶች አሉኝ። የአክስቴ ልጆችም አሉ። ያው በስልክ ተገናኝተናል። ሰላም ናቸው። ያው ደስ ብሎናል። በስልክ ማለት ነው። ስልኩ ጀምረዋል ጀምረዋል። ስልክ ያው ተገናኝተናል። ያው ደስ ይለዋለን። በስንት አመት ተገናኛችሁ ማለት ነው? ከስንት አመት መለያየት በኋላ ሀያ አምስት አመት ማለት ነው። ከሀያ አምስት በኋላ በቃ እንደተዘጋ እኮ ስልክ የለም። ያ አግኝቻቸው አላውቅም። እና ሁሉም በህይወት አገኟቸው? አዎ አሉ፣ አሉ። በህይወት አሉ። ሰላም ናቸው። ደህና ናቸው። ልክ ትናንትና በዶክተር አብይ እንደሄደ እንደተከፈተ ወዲያው ደወሉነት እነሱ ነው የደወሉልን። ደሞ እኛ አልደወሉም እነሱ የደወሉ። ምን ተሰማያችሁ? መቼም ድምጻቸውን ስትሰሙ በጣም ደስ ካለን። መቼም ያልሞተ ይገናኛ አይደለ? በጣም ደስ ብለናለን። ያው እግዚአብሔር ያው ለዚህ ስላደረሰን ደስ ብሎናል። ስለዚህ አሁን ወደ አስመራ ጉዞ እየተዘጋጃችሁ ነው? እነሱስ ወደ ኢትዮጵያ ለመምጣት በጣም በጣም አዎ እንኳን ደስ አላችሁ እንኳን ለዚህ አበቃ። የተቀደሰ ቃል ነው መቀሌ ነን። በጣም የምንፈልገውና የምንጠብቀው የነበረ ጉዳይ ነው። ለምሳሌ እኔ ኤርትራ ነው ተወልጄ ያደግኩት ኢትዮጵያዊ ነኝ። ስራ አራት አመት በፊት ነው ከዛ የመጣሁት እና ድንበር አካባቢ ያለ ህዝብ በጣም ተጎድተዋል። ለምሳሌ ዛላምበሳ፣ እዚህ አዲግራት የንግድ እንቅስቃሴው እንዳለ ሞቶ ነበር። አሁን ግን ይነሳል ብለን ተስፋ እናደርጋለን። ህዝቡ እያለቀሰ ነው የላከን ስንመጣ ወደዚህ ማለት ነው ወደ ሀገራችን እያለቀሰ ነው የላከን። እንግዲህ ከአስራ አራት አመት በኋላ ከአብረ አደጎቻችን እንገናኝ ነው ማለት ነው። በጣም ደስ የሚል እና በጣም የምንጠብቀው ነበር። እዚህ አካባቢ ማነው የሞተው ምናም እስኪባል ድረስ ማለት ነው ህፃኑ፣ አዛውንቱ፣ ወጣቱ በጣም እያለቀሰ ነው የላኩን። አንረሳውም። ያን ጊዜ ሁለት ሺህ አንድ ላይ ነው ሁለት ሺህ አንድ በፈረንጅ አቆጣጠር ማለት ነው እና በጣም በጣም አልቅሰው ነው የላኩን። አሁን ደግሞ ተገናኝተን የደስታ ለቅሶ እንደምናለቅስ ሰ አደርጋለሁ በጣም በዚህ አጋጣሚ ጠቅላይ ሚኒስትራችንን እናመሰግን እንወዳለን። በጣም ህዝቡ በተለይ ሁለቱም የትግራይና የኤርትራ ህዝብ በጣም ሲጠባበቅበት የነበረ ጉዳይ ስለሆነ ማለት ነው እና በጣም ደስ ይላል። ስለዚህ አሁን አስመራ ለመሄድ እየተዘጋጁ ነው አርሶ አዎ በዛውም ማሳዋገው የሚሰል ምናምን ትንንመጣ ነው ወንድሞቻችን ጋር እንገናኛለን የአስራ ሁለት አመት ልጅ እያለሁ ወደዚህ መጣ፣ ወደ አስመራ ግን ውስጤ ፍቅር እንዳለኝ ታውቂያለሽ አይደል? የልጅነት ትዝታ አይጠፋም። የአዲስ አበባ ፍቅር መቼም የስም ትወልድ አዲስ አበባ ደግ ወይ ደግሞ ጎላ ሰፈር ደግ ነው የሚባለው። በቃ በጣም ነው ደስ ያለን፣ እንደዚህ እንደ በቃ ህልም እኔም የተሰማን በቃ ሁላችንም ሁላችንም በቃ እንደዚህ አይነት በቃ አይተናናቅም። እንደዚህ እኔ እንጃ እንደዚህ አይነት ደስታ ሳልታየም በቃ ይህ ሁሉ ሚኒስትር ሰማሳቸው የሚሉቸ ረቤቶቹ ነው እየደስታ ቡድን እየጠጣ ምናምን ያለ ነው በጣም ደስ ይላል። በጣም ትናንትና ተይ በእናትሽ በቃ ሁላችንም ልባችን እንዴት እንደነበር በቃ መቆጣጠር ነንቢያለን። በቃ አሁንማ በጣም ቁጣጣች በአንድ ላይ ነው የምንውለው እኮ ብሎናል። በቃ በአንድ ላይ ነው የምንውለው ና ማለት አስቀድሜ ከሁኔታው በፊት ወደዚህ መጥቼ ነበር። ከዛ በኋላ እንደገና ተመለስኩኝ። አጋጣሚ ሆኖ በሁኔታው ምክንያት ወደዚህ ለመጠረዝ ተጠርዘን የመጣ ነው ና ዋት ኢትዮጵያ ማለት ተወልደን ያደግንባት ሀገር ነች። ስራችንን ትተን የመጣንባት ሀገር ነች እና በጣም በጣም በቃ ናፍቆት ይዘን ነበር። በናፍቆት ስቃይ ተይዘን ስንሰቃይ ነበርና፣ አሁን ግን ያው እግዚአብሔር ይመስገን የተፈጠረ ሰላም ድርድር እንግዲህ ዳግመኛ ኢትዮጵያን ለማየት እድል ይፈጥረልኛል ብዬ አስበዋለ። በጣም በጣም በጣም ጎንጆ ነበር። እኛ አምስት ሰዓት ተኩል ውጭ ወጥተናል። ከተማ ጠዋት፣ ሌሊት ቁርስ አልበላንም፣ ምናምን አልበላንም። ጥሩ በቃ ሊገልጠው አይችልም። አብይን ነብይ ነው የሚባል። አብዩ ነብዩ ብዩ እንደዛ ትንሽ ልጅ አዎ፣ የአርባ አመት ልጅ እንደዛ ሲያርግ ጥሩ ነው፣ በጣም ጥሩ ነው። ያስገርማል። ተደስተናል። በጣም በጣም በጣም አዎ። ከሀያ አመት በኋላ አዲስ የተወለድን መሰል። ተመስገን። ይሄ የአምላክ መልእክት ነው የምንለው። በሰው የመጣ አይመስለኝም። የእግዚአብሔር ነው። ኢትዮጵያ ኖረዋል ወንድ ያለሳ እዛ ኢትዮጵያ ወንድም ያለ ደረጃዋ የተገናኛችሁ በስልክ ስልክም ተጀምሯል። ዛሬ አልተገኘም። አዎ አሁን ስልክ ጀምሯል። ሌላ ቀን ደግሞ እንመጣለን። ዋ እናንተ ደግሞ አስመራ ምጡ። እንመጣለን፣ እንመጣለን። እሺ አቢ ነቢ፣ አቢ ነቢ ቡናው ነቢ የፈላ እኮ ነው። አዎ ሰማሁኝ እኮ ሰማሁ። እያከበራችሁ ነው እንግዲህ፣ ደስታችሁን እያጣጣማችሁ ነው። ደስታችን ነው፣ ቡና እየጠጣን ነን። በጣም ደስ ይላል። አድማጮች፣ አሁንም ስለ ሰላሙ ጉዳይ ነው። ቀደም ሲል ተነቦ የነበረው ቀዳሚ ርዕስ አሁን ደርሷል። እነሆ እናቀርበዋለን። በኢትዮጵያና በኤርትራ መካከል የነበረውን የውጥረት ሁኔታ በይፋ ለማስቆም ስምምነት መፈረሙን በይፋ አስታወቁ። የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ ሁለት ሀገራት በፖለቲካዊ ኢኮኖሚያዊ፣ ማህበራዊ መጸጥታና በደህንነት ጉዳዮች በጋራ ለመስራት የሚያስችሉ ጉዳዮችን ያካተተ ስምምነት መፈረሙን ለአሜሪካ ድምፅ አብራርተዋል። ጽዮን ግርማ ይዘዋለች። ሰላም ይንገስ፣ ሰላም ይስፍር፣ ቱቅሪ ይንገስ። ተደምምርናይና አደኾይናይና ደኾይናይና ፍቅር ያሸንፋል፣ ፍቅር ያሸንፋል፣ ፍቅር ያሸንፋል። ተደምረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራውን ዋና ከተማ አስመራን ትላንት ጠዋት ሲረግጡ በደስታ ጭፈራ የተቀበላቸው ህዝብ ዛሬ ጠዋት ደግሞ ከተማዋን ለቀው ሲወጡ ደግመው ደጋግመው ይጎብኙን በሚል ስሜት በእልልታን የሸኟቸው ከተመለከትነው የተቀረጸ ምስል ለማስተዋል እንደቻልነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከመሰነባበታቸው በፊት ደግሞ ለሁለቱ ሀገራት ሰላምና ወዳጅነት ይበጃል ያሉትን አምስት ነጥቦችን ያካተተ ስምምነት መፈራረማቸው ይፋ ተደርጓል። የጠቅላይ ሚኒስትሩ ጽህፈት ቤት ልዩ ኃላፊ አቶ ፍጹም አረጋ ስምምነቱ ከመፈረሙ በፊት በነበረው ውይይት ያለፉት ሁለት አስርተ ዓመታት ለሁለቱ ሀገራትና ህዝቦቻቸው የኪሳራ ጊዜ ነበር በሚለው ሀሳብ ላይ ተስማምተዋል ብለውናል። ኢትዮጵያና ኤርትራ በጦርነት ከዚያም ደግሞ በግጭትና በውጥረት መቆየታቸው አክሳሪ ታሪክ እንዲኖራቸው አድርጓል ያሉት አቶ ፍጹም በውይይቱ የሁለቱ ሀገራት የጋራ መልካም ነገር፣ ታሪክ፣ ቋንቋና ሃይማኖት የሁለቱ ሀገር ህዝቦች ለማደግ ያላቸው ፍላጎትና በአጠቃላይ ለአፍሪካ ቀንድ አካባቢ አዲስ የሰላምና የልማት ተስፋን ታሳቢ በማድረግ አክሳሪውን የታሪክ ምዕራፍ የሚዘጋ የሁለቱን ህዝቦች ፍላጎትና ምኞቶች ያንጸባርቃሉ የተባሉ ስምምነቶች ተፈርመዋል ብለዋል። በሁለቱም መካከል የነበረው ጦርነትና ውጥረት ከዛሬ ጀምሮ በይፋ ይቁም ተብሏል ያሉት አቶ ፍጹም አምስቱን የስምምነት ነጥቦች ያስረዳሉ። መካከል የነበረው ጦርነት በዛ ለብለት በቃ በይፋ እንዲቆም የሚል ነው። እናም አዲስ የሰላምና የወንድማማችነት ምዕራፍም ተከፍቷል በሚል የተበሰረው ስለዚህ አዲስ ምዕራፍ እንግዲህ የተከፈተበት ዕለት ብለን እንወስደዋለን ማለት ነው። ሁለተኛው የሁለቱ ሀገራት መንግስታት የሁለቱን ሀገራት ህዝቦች ፍላጎት የሚያንፀባርቁ የፖለቲካ የኢኮኖሚ፣ የማህበራዊ፣ የባህልና የጸጥታ ጉዳዮችን የሚመለከቱ ትብብሮች እንግዲህ ምክክር ተደርጎባቸው እንዲጀመሩ የሚልው ውሳኔ ያለበት ማለት ነው። ስለዚህ በሁለቱ ሀገሮች መካከል ብዙ ውይይቶች ይጠበቃሉ ማለት ነው። ሶስተኛ በሁለቱ ሀገራት መካከል የትራንስፖርት የንግድ፣ የቴሌኮሚኒኬሽን እና የዲፕሎማሲ ግንኙነቶች በፍጥነት ይጀመራሉ ወይም ይጀመሩ የሚል ስምነት ላይ ተደርሷል። ያው ኢትዮ ቴሌኮም በኢትዮጵያ በኩል የቴሌኮም አገልግሎት ማለት የስልክና የሮሚንግ አገልግሎት መጀመሩ ተብላል። ስለዚህ የአዲስ ምዕራፍ በሁለቱ ህዝቦች ምንነት ኖርማላይዜሽን አዲስ ምዕራፍ ተደርጎ ሊወሰድ ይችላል። ሌላው የሁለቱ ሀገሮች የድንበር ጉዳይ ወደ ውሳኔ ያገኘ ስለሆነ በውሳኔ መሰረት ይፈጸማል የሚል ሲሆን አራተኛው አምስተኛው ነው፣ የመጨረሻው ሁለቱም ሀገሮች ለሀገሮቻቸው ብቻቸው፣ ለቀጠናው ሰላም፣ ለቀጠናው ልማት በጋራ ና ትብብር እንዲሰሩ፣ ያለ ልማት ኢትዮጵያ ሰላም መኖር ወይም የኤርትራ መልማት ና የኤርትራ ሰላም መኖር ብቻው አይበቃ፣ የጅቡቲ፣ የሶማሊያ፣ የሱዳንም የአካባቢው ሀገሮች በአጠቃላይ እንዲህ ደግሞ ሰላምን ሚዘ በጋራ ለመራት የተወሰነበት ሁኔታ ነው ማለት ነው። ጦርነት በይፋ ማስቆም የሚለው እንግዲህ ወታደሮቻቸውን ሁለቱም ከአካባቢው ላይ ያነሳሉ ማለት ነው። ሲኖ ማለት ነው። ከዚህ በኋላ ምንድን ነው የሚከተለው የሚለው ይሄ እንግዲህ ወደ ቴክኒካል ጉዳይ ሌሎች ሌሎች ጉዳዮች እንግዲህ መሰራት ያለባቸው በሂደት ይቀጥላሉ ማለት ነው። አንዳንዶቹ ቀለል ያሉት በፍጥነት ተግባራዊ መጠለግ ያለባቸው እንዳልኩት የቴሌኮም አገልግሎቱ ወደ ተግባራዊ ይሆናል። ሌሎቹ ደግሞ እየተከተሉ ስራ ይጠይቃሉ ማለት ነው። በሁለቱም በኩል በሁለቱም በኩል የሚመለከታቸው አካላት እንቅስቃሴ ያደርጋሉ፣ ይሰራበታል ማለት ነው። እዛም ወደ ውጤት ይመጣል። ግን በመሬት ደረጃ ቆጣኝነት እንዳለ እርሱ የሚነት ማስረማቸው በጣም የመግባባት ስሜት የመግባባት መንፈስ ይታይ ነበር በሁለቱ በፕሬዚዳንት ኢሳያስ እና በጠቅላይ ሚኒስትር ዶክተር አብይ አህመድ መካከል። እና እንግዲህ ከዚህ በፊት በአካል ይተዋወቃሉ ይገናኛሉ ተብሎ አይገመትም። እንዴት ነበረ የመግባባት እና የውይይት መንፈሳቸው? እንግዲህ የምንረዳው ዋናው የኩር ጠቅላይ ሚኒስትር ዶክተር አብይ አህመድ ሊያያዙት የሚለውም ወደ ኤርትራ የሄዱት የፍቅር ጥሪ ነው፣ የይቅርታ ጥሪ ነው እና ይሄ ደግሞ ዩኒቨርሳል ላንጅ ይመስለኛል። ፍቅር ሲባል አይደለም እንደዚህ ሲበልጥ የሚተዋወቅና የተሳሰረ ህዝብ ቀርቶ በዓለም ላይ ያለ ህዝብ ሁሉ የሚካፈለው ሼር የሚያደርገው ሀሳብ ይመስለኛል። እና እኔ እሱ ይመስለኛል በሁለቱም በኩል ያሉ ህዝቦችን ጭምር ይበልጥ ይበልጥ ስሜት ውስጥ ከቶ በተለየ ወንድማይና ህዛይ ሁኔታ እንዲተያይ ያደረጋቸው እና ይሄ ሃይማኖትን

በሌላ በኩል ሻባይት የተሰኘው የኤርትራ ማስታወቂያ ሚኒስቴር ድረገጽ ስምምነቶቹ በሁለቱም ሀገራት በኩል የተደረጉ መሆናቸውን ገልጾ አምስቱን ነጥቦች አስፍሯቸዋል። ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ከደረሱ በኋላ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ ጋራ ውይይት ጠብቋቸዋል። አቶ ፍጹም አረጋ ይህ ውይይት ቀደም ብሎ የተያዘ ቀጠሮ እንደሆነ ገልጸው የኢትዮጵያና የኤርትራ ግንኙነትን በተመለከተ ሊነሳ እንደሚችል ግምታቸውን ነግረውን ነበር። ማምሻውን በትዊተር ገጻቸው ላይ እንዳሰፈሩት ደግሞ ኢትዮጵያ በኤርትራ ላይ የተጣለው ማዕቀብ እንዲነሳ ለተባበሩት መንግስታት ድርጅት በይፋ ጥያቄ ማቅረቧን አስፍረዋል። በሌላ በኩል ጥያቄው የቀረበላቸው አንቶኒዮ ጉቴሬሽ በእርግጠኝነት መናገር ባልችልም አስፈላጊ ላይሆን ይችላል ብለዋል ማዕቀቡ። በሌላ በኩል የምስራቅ አፍሪካ ሀገሮች የበይነ መንግስታት ማህበር ኢጋድ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋራ የነበረውን ስምምነት ለማሻሻል የወሰዱትን ብልህነት የተሞላ አመራር ማድነቁን አስታውቋል። የኢጋድ ዋና ጸሐፊ ማህቡብ ማሊም ሁለቱ ሀገሮች ግንኙነታቸውን ለማሻሻል የወሰዷቸው ተጨባጭ እርምጃዎች ለሁለቱ ሀገር ህዝቦችና መንግስታት ጠቃሚ ናቸው ብለዋል። በሌላ ዜና ደግሞ የጠቅላይ ሚኒስትርነትን ስልጣን ከጨበጡ አንድ መቶ ቀናት ሊደፍኑ ጥቂት ቀናት የቀራቸው ዶክተር አብይ አህመድ ከመላው ዓለም በኢትዮጵያውያን የሚሰጣቸው የድጋፍ ሰልፍ በተለያየ አካባቢ እየተደረገ ይገኛል። ዛሬም በአርባ ምንጭ ብዙ ቁጥር ያለው ህዝብ የተሳተፈበት ሰልፍ መካሄዱን ያነጋገር ናቸው ነዋሪዎች ገል ገልጸውልናል። የሰማያዊ ፓርቲ አመራር አባል የሆኑት አቶ ዳንኤል ሽበሺ በሰልፉ ላይ ተጋባዥ ተናጋሪ እንደነበሩ ገልጸው ሰልፉ ሙሉ ለሙሉ ለጠቅላይ ሚኒስትሩ ድጋፍ የተዘጋጀ ነበር ብለውናል። ሰልፉ በጣም በጣም ያስብ ሰልፍ ነው። እጅግ የተገኘበት ነው። በጣም ደንቅ ስም የህዝቡ ስሜት የገለጸበት ነው። አረንጓዴ ቢጫ፣ ቀይ ወይም ልሙቱ ባንዲራ ነው ህዝቡ ይዘውተው በሙሉ አንድም አንድም ኮኮብ ምልክት ያለው ባንዲራ እዛ ቦታ የለም። ሁለተኛው ነገር ደግሞ የዞኑ አስተዳደር የከተማው ከንቲባና የክልሉ ባለስልጣናት ሰልፉን ላይ መጥተው ነበረ እና ህዝቡ ሳትዋረዱ በአስቸኳይ ክስትድን ውጡ ብሎ አባፈል አንድም ሰው የመንግስት ባለስልጣን እንዳይገኝ ተከልክሏል። እና በጣም ያው ንግግር እንዳደርግ ይንን ተጋብዤ ነበረ እና ያው ንግግር አድርግ ያለው በጥሩ ሁኔታ ህዝቡም አመሰግናለሁ። ህዝቡም አመሰግ ነበሰላም የተለያየ ነው ጥያቄው። አንድና አንድ አንድ አቤና ከአቤ የአቤን ቲም ነው ሰው የደገፈ ያለው ኢህአዴግ የሚባል መስማት አንፈልግም። ለሄቦች ማለት ነው ወያኔ ሄባ ስልጣን ሊቀቁ እናንተን አንሰማም የሚል ነው። ግልጽ ነው ያስተላለፈው ለውጥ ነው ህዝቡ ሙሉ ሙሉ ሙሉ ለሙሉ የሆነ ለውጥ ነው እንጂ ትገናዊ ለውጥ እየጠየቀ አይደለም። አሁን የአርባ ምንጭ ስመየሰው በተመሳሳይ በሀገር ውስጥና በውጭ ሀገር ብዙ የድጋፍ ሰልፎች እየተደረጉላቸው ይገኛሉ። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ አመሰግናለሁ። ጽዮን ለዘገባው። ወደ ተከታዩ ዘገባ እናልፋለን። በኢትዮጵያና በኤርትራ መካከል ባለው ግንኙነት የታየው ለውጥ ለሁለቱ ሀገሮች ብቻ ሳይሆን ለመላው ዓለም ትልቅ የተስፋ ምልክት ነው ብለዋል የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ። ሁለቱ ሀገሮች ችግሮቻቸውን ለመፍታት የሚጠይቁትን ሁሉ ለመርዳትም ድርጅቱ ዝግጁ መሆኑን ዋና ጸሐፊው ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበርም የኢትዮጵያን ጠቅላይ ሚኒስትር አብይ አህመድን ቁርጠኝነት አድንቀዋል። መለስካቸው አማሃ ተጨማሪ አለው። የአፍሪካ ህብረትና የተባበሩት መንግሥታት ድርጅት ሁለተኛው ዓመታዊ የጋራ ስብሰባ በአዲስ አበባ ዛሬ ሲፈጸም የሁለቱ ድርጅቶች መሪዎች በጋራ ጋዜጣዊ መግለጫ ሰጥተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት እና የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በሰጡት በዚህ ጋዜጣዊ መግለጫ በሁለቱ አገሮች መካከል የቆየው የሻከረ ግንኙነት ተለውጦ ዛሬ የሚታየውን አዲስ አይነት ግንኙነት በስብሰባቸው እንዳነሱት ተናግረዋል። በተለይም የመንግሥታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ እንዳሉት አዲስ የሰላም ነፋስ እየነፈሰ እንደሆነ ይታያል። የኢትዮጵያ ጠቅላይ ሚኒስትር በኤርትራ ያደረጉት ጉብኝት፣ በቅርቡ ኢጋድ በደቡብ ሱዳን ጉዳይ ላይ ያሳለፈው ውሳኔና የካርቱሙ የመሪዎች ስብሰባ እንዲሁም በአፍሪካ የተለያዩ ክፍሎች የሚታዩ ለውጦች ተስፋ የሚያሳድሩ ናቸው ብለዋል። በኢትዮጵያና በኤርትራ መካከል ስለተፈጠረው አዲስ ሁኔታ ያላቸውን አስተያየትም ሰጥተዋል። I believe that the recent uh, um, evolution in relation to, uh, between Eritrea and Ethiopia is a very important signal of hope, not only for the two countries, not only for Africa. በቅርቡ በኢትዮጵያና በኤርትራ መካከል ያለው ግንኙነት ላይ የታየው ለውጥ ለሁለቱ ሀገሮችና ለአፍሪካ ብቻ ሳይሆን ለመላው ዓለምም ትልቅ የተስፋ ምልክት እንደሆነ አምናለሁ ያሉትን ችግሮች ስናስተውል እነዚህ ሀገሮች ላለፉት ብዙ ዓመታት ተቆራርጠውና ተራርቀው ለመነጋገር እንኳ ሳይቻላቸው ቆይቶ አሁን የተፈጠረውን ስናይ ይህ በእውነቱ እጅግ መልካም ዜና ነው። ሁለቱ ሀገሮች ችግሮቻቸውን ለመፍታት ያላቸውን ፖለቲካዊ ቁርጠኝነትም በገሃድ አሳይተዋል። የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመት በበኩላቸው የተፈጠረውን አዲስ ግንኙነት በታላቅ ደስታ እንደተቀበሉትና ይህን በተመለከተም በሚመሩት ድርጅት ስም መግለጫ እንዳወጡ አስታውሰዋል። ይህንን የተስፋ ጮራ ያሉትን ክስተትም ካቻቸው ከአንቶኒዮ ጉተሬስ ጋር እንደሚጋሩት አመልክተዋል። የኢትዮጵያው ጠቅላይ ሚኒስትር የወሰዱት እርምጃ የሚደነቅ ነውም ብለዋል። የኢትዮጵያ ጠቅላይ ሚኒስትር ያሳዩትን ፖለቲካዊ መርህ እናደንቃለን። ከሀያ ዓመታት በፊት የተደረሰበትን ውሳኔ በመቀበል ተነሳሽነት ወስደው ትላንት አስመራ ሄደዋል። የተደረገላቸውን ደማቅ አቀባበልም ተመልክተናል። በዚህም የአፍሪካ ሕዝቦች ሰላምና መረጋጋት በአህጉሪቱ እንዲሰፍን ያላቸውን ፍላጎት ተገንዝበናል። የተባበሩት መንግሥታት ድርጅትና የአፍሪካ ኅብረት በድንበሩ መለየት ሥራና በማደራደሩ ረገድ ቀድመን የነበርንበት ጉዳይ ነውና በሁለቱ ሀገሮች መካከል ያለውን ግንኙነት ወደ ነበረበት ሁኔታ እንዲመለስ በማድረግም ድጋፋችንን ለመስጠት ዝግጁ ነን። ሁለቱ ሀገሮች አሁን ያሳዩትን መልካም ጅምር ከፍጻሜ ለማድረስ በሚያደርጉት ጥረት ሁሉ ድርጅታቸው ለመርዳት ዝግጁ እንደሆነ የመንግሥታቱ ድርጅት ዋና ጸሐፊ አስረግጠው ተናግረዋል። ሁለቱም ወገኖች የሚጠይቁንን ድጋፍ ሁሉ ለመስጠት የተባበሩት መንግስታት ድርጅት ዝግጁ ነው። አሁን በጉዳያቸው ላይ ውሳኔ መስጠት የሁለቱ አገሮች ኃላፊነት መሆኑ ግልጽ ነው። ችግሮቻቸውን ለመፍታት ምን ማድረግ እንዳለባቸው የሚወስኑት እነርሱ ናቸው። እኛ የድንበሩን ጉዳይ ጨምሮ ለሚነሱ ማናቸውም ችግሮችና ጥያቄዎች መፍትሔ ለመስጠት በምንጠየቀው ሁሉ ድጋፍ ለመስጠት በራችን ክፍት ነው። ከዚህ በኋላ በኤርትራ ላይ ተጥለው የቆዩት የተለያዩ ማዕቀቦች ይነሳሉ የሚለው ጥያቄም ከጋዜጠኛ ቀርቦ ነበረ። አንቶኒዮ ጉተሬዝ የተጣሉት ማዕቀቦች የመንግሥታቱ ድርጅት የጸጥታ ምክር ቤት ውሳኔ መሆኑን አስታውሰው በዚያ ላይ ሌላ ውሳኔ ለመስጠት እንደማይችሉ አስረድተዋል። ለእነዚህም የተለያዩ ማዕቀቦች ምክንያት የነበሩ ሁኔታዎች ከዚህ በኋላ የማይኖሩ ከሆነ የተጣሉት ማዕቀቦች ጊዜ ያለፈባቸው ይሆናሉ ብለው እንደሚያምኑም ተናግረዋል። አሁን ግን ዋናው ነገር ሁለቱ አገሮች በአንድነት ሆነው ላሉት ችግሮች ሁሉ መፍትሔ የሚሰጥ መንገድ መጥረግ ነው ብለዋል። መለስካቸው አምሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አሁንም በኢትዮጵያ ጉዳይ እንቀጥላለን። በኦሮሚያ ክልል ጉጂ ዞንና በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በጌዲ ዞን ተጎራባች አካባቢዎች ነዋሪዎች መካከል በተፈጠረው ግጭት እጃቸው አለበት የተባሉ ባለስልጣኖች በቁጥጥር ስር መዋላቸውን የኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳ አስታውቀዋል። የትኛውንም ኢትዮጵያዊ የማፈናቀል መብት የለውም ብለዋል መለስካቸው አመሃ ተጨማሪ አለው። በደቡብ ኢትዮጵያ ካለፉት ጥቂት ወራት ጀምሮ በጉጂና በጌዲዎ ዞኖች ተዋሳኝ አካባቢዎች በተነሱ ግጭቶች አያሌ ዜጎች ተፈናቅለዋል። በአሁኑ ወቅት መንግሥት ባቀረበው መረጃ መሠረት እስከ ስምንት መቶ ሺህ ህዝብ መፈናቀሉ ታውቋል። ትናንት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን በተላለፈ ዜና እንደተመለከተው በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ ቡድን እነዚህን ተፈናቃዮች ጎብኝተዋል። ከምክትል ጠቅላይ ሚኒስትሩ ጋር ተፈናቃዮችን የጎበኙት የኦሮሚያ ብሔራዊ ክልላዊ መንግሥት ፕሬዚዳንት አቶ ለማ መገርሳና የደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግሥት ፕሬዚዳንት አቶ ደሴ ዳልኬ ይገኙበታል። ተፈናቃዮቹም የተለያዩ ጥያቄዎችንና ቅሬታቸውን አንስተዋል። በዚህ ሁሉ መፈናቀልና መከራ የአካባቢው ባለሥልጣናት እጃቸው እንዳለበትም ተፈናቃዮቹ ጠቁመዋል። አቶ ለማ መገርሳ ይህን ክስ አላስተባበሉም። ሕብረተሰቡ ውስጥ ባልሆነ መንገድ እንዲቀጣጠር ያደረጉ አመራሮች አሉ ያላችሁ ትክክል ነው፣ ግን ታቃላችሁ እናንተ አስረናቸዋል። እነኝን አመራሮች እስር ቤት ነው ያሉት። አሁ ታቃላችሁ እናንተ እዛ አካባቢ ላይ ያላችሁ ሰዎች ህዝብን የሚያጋቸው የሚለያዩ ለግላቸው ጥቅም ሲሉ ይህን ህዝብ እንደ መንጋ መንዳት የሚፈልጉ ግለሰቦች እና ቡድኖች ክዳሉ ከማናችንም ወገን እነህን ለይተን በአግባቡ የሚጠየቁበትን መንገድ ማመቻቸት ያለብን ይመስለኛል። አቶ ለማ አክለውም ከየአካባቢው ሰዎች እንዲፈናቀሉ እና እንዲባረሩ ያደረጉትንም ወይንም የሚያደርጉትንም በተመለከተ ያሉት ነበር። ህግም በተለምዶ ማንም ማንንም የማፈናቀል ማንም ማንንም ኢትዮጵያዊን የማባረር የማሳደድ መብትም ስልጣንም የለውም። እንዲህ አይነት መብት በተለየ የተሰጠው አካል ብሄርም ይሁን ብሄረሰብ የለም። የኢትዮጵያ ምድር የሁሉ ኢትዮጵያውያን ነች። የሁላችንም የጋራችን መኖሪያችን ናት። የጋራ ሀብታችን ናት። የጋራ ቅርሳችን ናት። ይሄን ነው የምናውቀው። ማንም ማንንም ሊያባርር ሊያሳድድ አይችልም፣ ይህ መብት የለውም። እንዲህ የሚያደርገው አካልም ህጋዊ እርምጃ ተባብረን አንድ ሆነን መውሰድ አስፈላጊ ነው፣ ይሄ ነቀርሳ መጥፎ ተምሳሌ ስለሆነ። ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው ለተፈናቃዮቹ ተገቢው እርዳታ እንደሚደረግና እስካሁን ያለው ሰብአዊ እርዳታ በቂ እንዳልሆነ ተናግረዋል። ችግሩን ለመፍታትም አገር አቀፍ ክልል አቀፍና ከዚያ በታች የተዘረጋ መዋቅር እንዳለ ገልጸው ሁሉም የድርሻውን እንደሚሠራ አረጋግጠውላቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ተከታዩ በኢትዮጵያና በኤርትራ መካከል ባለው ግንኙነት ላይ በምሁራን መካከል የተካሄደው ውይይት ይቀጥላል። በኢትዮጵያና በኤርትራ መካከል ላለፉት አስራ ስምንት ዓመታት ሰፍኖ የዘለቀው የጦርነት የጸብና የኩርፊያ ዘመን አከተመ። በምትኩም የሰላም የፍቅርና የነጻነት ዘመን ጠባ። በሚሊዮኖች ኢትዮጵያውያንና ኤርትራውያን ዘንድ እጅግ ስትናፈቅ የኖረችው ቀን እነሆ ደርሳ ታየች። በትናንቱ የጠቅላይ ሚኒስትር አብይ አህመድ ጉብኝት በሁለቱ ሀገሮች ግንኙነት አዲስ ምዕራፍ መፈጠሩን የሚናገሩ አስተያየቶች ገዥውን ቦታ ይዘዋል። የጠቅላይ ሚኒስትሩን የአስመራ ጉዞና ትርጉም እንዲገመግሙልኝ በኦሃዮ ዩኒቨርሲቲና በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑትን ዶክተር ብሩክ ኃይሉን፣ የኢትዮጵያ ተወላጅ ናቸው። እንዲሁም በለንደኑ ግሪንዊች ዩኒቨርሲቲ ኢኮኖሚክስ መምህር ዶክተር ተስፋ ማርያም ማሐሪን፣ የኤርትራ ተወላጅ ናቸው። ትናንት ጉብኝቱ እየተካሄደ ሳለ ጋብዤ ነበር። የትናንቱ ክፍል ያበቃው ኤርትራ በበረቱ የሰብአዊ መብቶች ረገጣዎች በተቃዋሚዎችና በሌሎችም የምትከሰስ ሀገር ሆና ሳለች እንዴት ነው ኢትዮጵያ እንዲህ ያለ ፍቅርና ግንኙነት ልትመሰርት የምትችለው የሚል ብዙዎች የሚያነሱትን ጥያቄ አንስቼላቸው ነበር። ይቀጥሉ ዶክተር ብሮክ። ይሄ አሁንም የኤርትራ መንግስት አጣብቂኝ ውስጥ ይቀጥላል። ለምንድን ነው የሰላምን ዘንባባ የኤርትራ መንግስት ተቀበለ? ይሄ እሰየው ያሰኝ ነው። ነገር ግን የኤርትራ ህዝብ ደግሞ የሚፈልገው ብዙ ጥያቄዎች አሉ። የዴሞክራሲ ነጻነት፣ የፕሬስ ነጻነት። ህገ መንግስቱ ያውረቆ ተቀምጦ ምንም ተግባር ላይ አልዋለም። ፓርላማ ሸንጎ እስካሁን አልተሰበሰበም። ብዙ አመቱ ነው። እዚህ ላይ ተመስርተው ነው ተቃዋሚ የኤርትራ ድርጅቶች፣ ሲቪክ ድርጅቶች፣ የተማሪዎች ማህበር፣ መምህራን ማህበር፣ ውጭ ያሉ ስደተኞች በሙሉ ይሄ ነገር መቼ ነው የሚንቀሳቀሰው በሚል በታላቅ ጉጉት እየጠበቁት ነው ያለው። ሰላሙን ተቃዋሚውም ደጋፊውም ሁሉም ይደግፈዋል። እና አሁን ወደ ጥያቄ ስመለስ ልክ ውጭ ያሉ የኤርትራ ተቃዋሚዎች አሁን ያለው በፕሬዝደንት ኢሳያስ አፈወርቂ የሚመራው መንግስት የፈለገውን ድርድርና ውል ከኢትዮጵያ መንግስት ጋር ቢያደርግ ምን ያህል ልጅትመፊ ህጋዊነት አለው የሚል ጥያቄ ነው የሚያነሱ። ምክንያቱም ነገ የኤርትራ ህዝብ ደግሞ ልክ ኢትዮጵያ ውስጥ የታየ ሁኔታ ሁሉ እንቅስቃሴ ቢያደርግ ሊያደርግም ይችላል። በቅርቡ የሰላምና የነጻነት ኤርትራ በምድር ኤርትራ የኤርትራ መንግስት እንበሉ ወደፊት ብንለወጥ፣ ምክንያቱም ማንኛው መንግስት ዘላለማዊ ስላልሆነ የሚቀጥለው መንግስት የሚመጣው የኤርትራ መንግስት ጊዜያዊ መንግስትም ሆነ ህገ መንግስቱን አርቅቆ አዲስ ፓርላማ አሰባስቦ ሁሉም የኤርትራዊ ስደተኛ አገሩ ገብቶ ከሀገሩ ጋር ካለው ጋር ኢትዮጵያን በተመለከተ አቋም ሲወስዱ አሁን የኤርትራን ወክሎ እናገራለሁ የሚለው የፕሬዝደንት ኢሳያስ አፈወርቂ መንግስት የሚወስደውን ውሳኔዎች በሙሉ በዝርዝር ሁሉንም ባሁን በከፊል አንዳንድ ነጥቦች ላይ ጥያቄ አንስተው ይሄን አንቀበልም ሊሉ ይችላሉ። ለምን አሁን ያለው መንግስት ህጋዊ መንግስት አይደለም ብለው ከዛ ተነስተው ነው እና ይሄ ወደፊት ሪሊ ኤርትራን አሁንም አጣብቂኝ ውስጥ የሚከታት ሁኔታ ነው። ፕሬዚደንት ኢሳያስ የሚወስኑት ውሳኔ በምን ህጋዊ መሰረት ላይ ተመስርተው ነው? አዎ፣ የሀገሪቷ ሀገር ኤርትራ አባት ናቸው፣ ብዙ አስተዋጽኦ አድርገዋል። ግን በህጋዊነት አኳያ ሲወሰድ ሁለት ሉላዊ መንግስታት ሲደራደሩ በተለይ ቦርደር ወሰንን በተመለከተ ለዘላለማዊ ኢምፓክት እና ተጽዕኖ የሚያደርግ ሁኔታ ሲታይ ነገ ብዙ ነገሮች ሊነሱ ይችላሉ። እሳቸው በወሰዱት ውሳኔ ላይ እና ይህ ላይ ተመስርተው ህጋዊ የሆነ ጥያቄ ነው የሚያነሱት። ና እኔ እንደው የምመኘው ህልም ሊሆን ይችላል። በዚህ በነካ እጃቸው ፕሬዚደንት ኢሳያስ አፈወርቂ ሀገራቸውን ከፍተው ኢትዮጵያ እንደምናየው ተቃዋሚ ድርጅቶችን በሙሉ ዶክተር አብይን እንደተቀበሉት እጃቸውን ከፍተው ቢቀበሉ የኤርትራን ችግር ቢፈቱ ፕሬስ ነጻነትን ወደዚያ ተቃዋሚ ፓርቲዎች ሀገራቸው ግቡ ቢሉ ኢትዮጵያ እንደምናየው የሚያስደስት ሁኔታ ነው። ሁሉም እየገባ ነው። ኢትዮጵያ ሀገር ኤርትራም እርቅና ሰላምን ፍቅርን የሚለውን ነገር ዝም ብሎ ከኢትዮጵያ ጋር ብቻ ወንድም ከሆነ ኢትዮጵያ ጋር በመነጋገር ቦርደሩ ላይ ብቻ አተኩሮ የኤርትራ ውስጣዊ ችግሯን ወደ ጎን በማድረግ የኤርትራ ችግር ይፈታል ብዬ አላምንም። ማስወሰደ እስቲ ዶክተር ተስፋ ማርያም የሚያክሉት ነገር ካለ እሺ። በደንብ እንጂ በደንብ በጣም ነው። አመሰግነው መጀመሪያ እንግዲህ ነገሮቹን በሁለት እንክፈላቸው። የኤርትራ ህዝብ እንዳያችሁት እንግዲህ ደግነቱ ለኢትዮጵያ ያለው ፍቅር ለጎረቤቶቹ ያለው ፍቅር ለሰላም ያለው ጥማት እንግዲህ ተረጋግጠዋል። የኤርትራ ኤርትራ ሆና መምጣት የታሪክ ጉዳይ ነው። እኔና እናንተ ያደረግነው ነገር አይደለም። ባለፈው እንዳሰብኩት ኤርትራ እንግዲህ ታሪክ ወለዳት። ልክ ኢትዮጵያ እንደተወለደችው፣ ኬንያ እንደተወለደችው፣ ሌሎች ሀገሮች እንደተወለዱት ኤርትራም ተወልዳለች። ለዚህ ጉዳይ እንግዲህ የኤርትራ ሕዝብ እኔ እስከ ማውቀው ድረስ በእኔ ምስክርነት ሁለት ወይም ኢትዮጵያን ይመሩ የነበሩት ሰዎች ከነሱ ኢትዮጵያን አዝምተው የቀረቡት ሰዎች እንግዲህ ለመብቱ የታገለ ህዝብ ነው፣ እና እነዚህ ደግሞ በጣም ግዙፍ ሀገር የሚመሩና ታላላቅ መሪዎች በዓለም ደረጃ የነበሩት ሰዎች ሆነው አሁን እንግዲህ የኤርትራ ህዝብ ክቡር ፕሬዚደንት ኢሳያስ አፈወርቂ ይሸነፋል የሚል ምንም ምንም ጥርጣሬ የለኝም። የኤርትራ ህዝብ ከኢሳያስ በጣም ይበልጣል። ኢሳያስ ግን በአሁኑ ጊዜ የኤርትራን ጥማት የኤርትራን ፍርሃትና ስጋት ኢምቦዲ አድርገዋል። በኤርትራውያን እንግዲህ ኢትዮጵያውያን አሁን እዚህ ልነግራችሁ የምፈልገው በኤርትራ ውስጥ ከኢትዮጵያ ጋር ያለን ግንኙነት የፍቅርና የፍርሃት ግንኙነት ነው። በአሁን እንግዲህ የተፈታ ይመስላል። ኢሳያስ እንግዲህ በዚች ደረጃ ኤርትራን ወክሎ መናገር የሚችል መሪ ነው። በዚህ ምንም አትጠራጠሩ። ምክንያቱም የጠረፉ ጉዳይ መጀመሪያ በአለም ህግ እኔ እናንተ ስንማር እነዚህ የኤርትራ ጠቅላይ ግዛቶች አስራ አራት ጠቅላይ ግዛቶች ሲባሉ እናውቃለን። ምን ምን እንደነበረ ማፑ ኤርትራ የምትጠይቀው የአሁን ይህንን ማፕ ያ ነገር እንዲሰመር ነው። ምንም አዲስ ነገር የለውም። እና በዚሁ እንግዲህ ኢሳያስ የሚያደርገው ወይም የአሁኑ ያለው መንግስት የሚያደርገው ስምምነት ቋሚ እንደመሆን ምንም ጥርጥር የለኝም። በቦርዶሩ በሚመለከት ጉዳይ ማንም የኤርትራ ሰው የኢትዮጵያ መሬት አይፈልግም። የኢሮብ መሬት የሚፈልግ ኤርትራ በፍጹም የለም። በኤርትራ ውስጥ የኢሮብን ማንነት ወይም ማንም ሰው ኢትዮጵያዊ አይደሎም ቢለው የሚያስብ ካለበት ምንም አይነት ኢትዮጵያ ኤርትራዊ ሁን ላልለውም፣ አንድ ኤርትራዊ ብሎ የሚያስብ ደግሞ ኢትዮጵያ ሁን መገደድ የለበትም። ግዛቶቹ ግን ከጥን ግዛት ከአውሮፓ ከበርሊን ኮንፈረንስ ጀምሮ ከድሮን ጀምሮ በተነበሩ ስምናዎች ይደረጋል። በሰላም እንኖራለን። ከተፈለገም ሁለት ዜግነት እንሰጣለን። ምንም ችግር የለውም። በቦርደር በሚመለከት ጉዳይ ፕሬዚደንት ኢሳያስ አፈወርቂና ዶክተር አብይ የሚያደርጉት ነገር ሁለቱን መንግስቶቻቸው እንደሚወክሉ ምንም ጥርጥር የለኝም። ከዚህ እንግዲህ በማያስፈልገው ነገር እንዳንሄድ ይህ ነገር ተደርጎ ሲያበቃ ግን ሁላችን ከኔ ጀምራችሁ ከኤርትራ መንግስት እንግዲህ አንድ በአንድ መብታችን እንጠይቃለን። እስካሁን ድረስ መጠየቅ ያልፈለግነው ያውም አንዳንዱ ኤርትራውያን ኮንስፒሬሲ ነው የነገር ራነውያነት ስምምነት አላቸው በሚለው ነገር ፈርቶም የነበረውና ይችን ነገር በምትፈታበት ቀን የቦርደሩን ጉዳይ ከተፈታ በኋላ የኤርትራ ህዝብ በእርግጥ ስለ ህገ መንግስቱ ተግባራዊነት ይጠይቃል። በአስራ ዘጠኝ ዘጠና ሰባት የጸደቀ ህገ መንግስት ስላለን ያ ነገር እንዲታወጅልን እንጠይቃለን። ብሔራዊ ውትድርና እንዲቆምልን እንጠይቃለን። የፖለቲካ እስረኞች እንዲፈቱ እንጠይቃለን። ለምን ከራስ ዋጋ ያልታረቀች ኤርትራ ከኢትዮጵያ ጋር መታረቅ አትችልምና የውስጣችን ሰላም የሌለኝ ሰዎች ከሌላ ጋር ሆነን በሰላም መኖር ስለማይቻል እና ሁለታችንም ይህን መብታችን እንደምንጠይቅ ምንም ጥርጥር የለንም። ብዙ አትጠራጠሩ ኢትዮጵያውያን ወንድሞቻችን፣ አንድ ሆነን የኤርትራ ህዝብ መብታችን ፕሬዚደንት ኢሳያስ አፈወርቅን እንደምንጠይቅ እርግጠኛ ነኝ እና የተቃዋሚዎቹ ምናምኖቹ የሚለው ነገር እርሱ፣ የኤርትራ ህዝብ ግን መብቱን ይጠይቅ። ይመጣል። አቶ ሰለሞን አንድ መጨረሻ ነጥብ ብናገር ይፈቀደልኝ? እሺ ይጨምሩ ዶክተር ብሩክ። ምንድን ነው የምለው የወሰን ጥያቄ የመሳሰለው ጉዳይ በእኔ ግምት ሌላ መብት መጠየቅ ሌላ ሊሆን አይችልም። ሁለቱንም ፓራለል ማካሄድ ይቻላል። ለምሳሌ አሁን ኢትዮጵያ እንደምናየው፣ ለምሳሌ በብዙ አመታት የኤርትራን መንግስትም ሲያቀርበው የነበረው ሁኔታ ምንድን ነው የኤርትራ ጥያቄዎች በሙሉ ኤኒ የኤርትራ ጥያቄ የመብት ጥያቄ፣ ህገ መንግስት ጥያቄ፣ የመደፍነት ጥያቄ፣ የወሰኑ ችግር ሳይፈታ መነጋገ ነገር አንችልም አይቻልም። ፓርቲዎች ማንፈቅድ በሚል ነው። እኔ ይሄ ቅምዝምዝ ወዲህ መሰር መሬት ወዲያ እንደሚባለው ነው። ማለት ሁለቱን ማካሄድ ይቻላል። ይህን ሰበብ አድርጎ አንድን ሕዝብ እንደልበልህ ይሄ ካልተፈጸመ ቦርደሩን ካልጨረስን ነፃነት አልሰጥም ማለት አይዶ ነው። በዲሞክራሲ ማካሄድ በሌላም ዓለም አካሄድ በጣም ከባድ ከባድ ሁኔታ ነው። እኔ በዛ መታየት ያለበት ይመስለኛል። ልክ አሁን ኢትዮጵያ ሕዝብ እንደሚያደርገው ማለት ነው። ስለ ቦርደሩ የተነጋገረ ስለ መብት ነፃነት እያለ ጥያቄዎቹን ያደርጋል። እና እንግዲህ ይህንን በዚህ መልክ አየ ነው። ወደፊት እንግዲህ የኤርትራ ሕዝብ የበጀውን ኤርትራ ህዝብና የኤርትራ ዜጎች ነው የሚያውቁት። እሱም ማለት ምንድን ነው ሁለቱ ነጣጥለው ነው የሚያዩት ወይስ አንድ ላይ ነው የሚያዩት? መብትን እየጠየቁ ወሰናቸው ማስከበር አይቻልም እንዴ ኤርትራኖች? ይቻል ይመስለኛል። እኔ በግሌ እንደ አንድ ጎረቤት ሀገር እንደ አንድ ኢትዮጵያዊ ሳዩ እና ይሄ ይመስለኛል ኤርትራን መንግስት ኤርትራን ተቃዋሚ ኤርትራን ደጋፊዎች የሚለያየው እርስ በርስ የሚያናቁረው እዚህ ነጥብ ላይ አቋም መውሰድ አለመቻላቸው ይመስለኛል። የሚል አስተያየት በመስጠት አመሰግናለሁ። አቶ ሰለሞን እሺ፣ በጣም አመሰግናለሁ። እንግዲህ ሁለታችሁ ሰዓት ግን ከዚች ከዶክተር ብሩክ ጋር ወንድሜ ዶክተር ብሩክ አሁን ያሉት በደንብ ነው መስማማው። የእኛ ስንፈት እንግዲህ ኤርትራውያን በብዙ ነገር ራሳችንን ደህና ሰዎች ነን እንላለን። በዚች ጉዳይ እርግጠኛ ነኝ አወሰንፈናል። ሁለቱን አብሮ ማድረግ ነበረብን። የቦርደሩ ጉዳይ አንድ ነው፣ የውስጣችን ዲሞክራሲና ሰላምም ሌላው ነገር ነውና ሁለቱን አብሮ ማድረግ ነበረብን፣ አላደረግንም። ሽንፈት የእኛ ስንፍና ነው። ከሁሉም ግን የመጨረሻው ቃል እዚች ልጠይቅ፣ ዶክተር ብሩ፣ ይቺ የኤርትራ ሁለት ህዝቦች አይጣሉም፣ ሁለት መንግስቶች ነው ያጣሉን ለወደፊቱም አብረን እንድንሄድ ይህ የህዝብ ግንኙነት የሚለው ነገር ከመንግስቶች ውጪ የኤርትራና የኢትዮጵያ ወዳጅነት ማህበር የሚለው ነገር እንጀምረው፣ በሀገር ደረጃ በኢንስቲቱሽን ደረጃ እንጀምረውና በሚደረጉት ነገሮች ሁሌ አንድ ቃል ሆነን ለሁለቱም ህዝቦች የሚበጁት ነገሮች ለማንሳት ለምን አንነሳ? ምን እና እርስዎ ዶክተር ብሩክ፣ ሶስተኛችንም ሶሎሞን ሆነህ ለምን ዛሬ አንጀምራትን እና ልጅችን ማህበር ለምን በየከተማው አቋቁመን አንጀምራትም? ለወደፊቱ ያለው ልማታችንን አብሮ ለመስደድ ህዝቦቹንም አብሮ ከሁሉም ማንም መንግስት መጥቶ እንደማያጣላቸው መሰረት ለማድረግ ትልቅ ሀሳብ ነው። ዶክተር ብሩክ የሚያክሉት ነገር አለ በመጨረሻ? አሁን ወንድም ያሉትን መቶ መቶ ደግፋለሁ እያንዳንዱ ኢትዮጵያን ኤርትራዊ ተማሪዎቹም፣ ሴቶችም፣ ወጣቶችም፣ ምሁራንም እንደ ዶክተር አይነት የመሳሰሉት በያገሩ፣ በአውሮፓ፣ በአሜሪካ፣ በኢትዮጵያም ኤርትራም ከቻሉ የኤርትራ ወንድሞቻችን እህቶቻችን፣ ምሁራኖች ውስጥ አገራቸው ሆነ እኛ ኢትዮጵያኖች አሜሪካም ሀገራችን የተመላለሱ እንደምናደርገው በዚህ ጉዳይ ቢንቀሳቀሱ ትልቅ ትልቅ ውጤት እናመጣለን ነው የምለውና ከወንድሜ ጎን እቆማለሁ። በቅርብ ጊዜ መጀመር አለብን ነው የምለውና ይህን ስላነሱ ወንድሜን በጣም እናመሰግን እወዳለሁ። በጣም መልካም እንግዲህ፣ እኔም እድለኛ ነኝ። ይህንን ህብረታችሁን ስትጀምሩ እዚህ እማኝ መሆኔ እኔ ተጠናክሮ ይቀጥላል የሚል እምነት አለኝ። ዶክተር ብሩክ ዶክተር ተስፋ ማርያም እጅግ በጣም አድርጌ አመሰግናለሁ። ሰሞኑንም እመለሳለሁኝ በሰብአዊ መብቶች ብቻ ሳይሆን የሁለቱ ሀገሮች ግንኙነት ጉርብትና በዘለቀ ሁኔታ ሊሄድ የሚችልበት መንገድ አለ ወይ? ፍሬው ምንድን ነው? ለአካባቢውም ለሁለቱ ሀገሮችም የሚሉ ሌሎችንም ጥያቄዎች እዤ ሰፋ ላለ ትንታኔ ይመለሳለሁኝ። በጣም እግዚአብሔር ይስጥልኝ። ዶክተር ተስፋ ማርያም እና ዶክተር ብሮክ አመሰግናለሁ። በጣም ነው አመሰግነው ደስ እያለኝ። ለሚቀጥለው ማብረ ብዚ እንተባበራለን። ደህና ምችው አድማጮች አሁን ደግሞ ስፖርት ይቀርባል። አዘጋጅና አቅራቢ ሰለሞን ክፍሌ። እንደምናመሽታችሁልኛል! የተከበራችሁ አድማጮቼ ሀያ አንደኛው የዓለም እግር ኳስ ዋንጫ ውድድር ግማሽ ፍጻሜ ገብቷል። አራቱ አላፊ ብሔራዊ ቲሞች ትላንት እሁድና ዛሬ ሰኞን ያርፉና ነገ ይቀጥላሉ። ነገ ማክሰኞ ኢንግላንድ ከክሮኤሽያ፣ ረቡዕ ፈረንሳይ ከቤልጅየም ይጫወቱና ሁለቱ አሸናፊዎች እሁድ ለዋንጫ፣ ተሸናፊዎች ቅዳሜ ለደረጃ ይጋጠማሉ። በነገራችን ላይ ቅዳሜ ዕለት አስተናጋጅ ሩሲያን ያሸነፈው የክሮኤሽያ ብሔራዊ ቡድን አሰልጣኝ በፌስቡክ በለቀቀው ከፖለቲካ ጋር የተያያዘ አስተያየት ምክንያት ከሥራ ተባርሯል። ለቀድሞ የዳይናሞ ኪቭ ተከላካይ ከሥልጣን መባረር ዋናው ምክንያት ድል ለኡክራይን የሚል የቪዲዮ መልእክት ከኢንግላንድ ጋር በግማሽ ፍጻሜ ከመጫወታቸው በፊት በድረ ገጽ ላይ ፖስት በማድረጉ መሆኑ ተዘግቧል። ድሮስ ስፖርትና ፖለቲካ መች መዘዝ አቶት ያውቃል? አፍራሽ አይደል? ለማንኛውም የነገና ከነገ በስቲያ ግጥሚያዎችን እንከታተላለን። አሁን በቀጥታ መስመሩን ለአዲሱ አበበ ተዋለሁ። በዳላስ ቴክሳስ ሲካሄድ የቆየው የሰሜን አሜሪካ ስፖርት በዓል ቅዳሜ ዕለት ተጠናቋል። ቀሪውን ጊዜ በሙሉ ይህንኑ የተመለከተ ዘገባ ይዘናል። ሰሜን አሜሪካው የኢትዮጵያውያን ስፖርትና ባህል ፌዴሬሽን በዓል ኳስ ብቻ አይደለም የሚካሄድበት። ድንኳን ከፌዴሬሽኑ ተከራይተው ልዩ ልዩ ንግድ የሚያካሄዱ፣ ተቋሞቻቸውን የሚያስተዋውቁ፣ የፈጠራ ስራዎቻቸውን ለሕዝብ የሚያቀርቡ ወገኖችም ይስተናገዱበታል። ከእነዚህ መካከል ታዲያ አንድም ቀን ኳስ ሜዳ ሳያዩ ወይም ወደ ሜዳው ሳይሄዱ ሳምንቱን የሚጨርሱ እንዳሉም ይታወቃል። ሙሉ ትኩረታቸው በንግዱና በድርጅት ማስተዋወቁ ላይ ብቻ በማተኮሩ ይመስላል። ሶስተኛ ወገን ታዳሚዎችም አሉ፣ በዚሁ በአመታዊ ስፖርት በዓል ላይ የሚገኙ ማለት ነው። እነዚህ ደግሞ ወደ ድንኳኖችም ሆነ ወደ ኳስ ሜዳ ሳይሄዱ በዓሉ የሚካሄድበትን ከተማ እየተዘዋወሩ የሚጎበኙ ከሜዳ ውጭ የሚደረጉ ስብሰባዎችን የሚካፈሉና የቤተሰብ ስብሰባ ወይም ማህበር እንደ ፋሚሊ ሪዩኒየን አሊያም የቀድሞ ትምህርት ቤት ጓደኛዎች ስብሰባ የመሳሰለውን ተካፍለው የሚመለሱ አሉ። በዚህም ሆነ በዚያ ኢትዮጵያውያን ለአንድ ሳምንት ይገናኛሉ ማለት ነው። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ኤስኤፍና እንደ ዋና ዓላማ አድርጎ የሚያየውም ይህንኑ ነው። ኢትዮጵያውያንን ለአንድ ሳምንት ማሰባሰብ ብሪንጊንግ ኢትዮጵያንስ ቱጌዘር ተሳክቶለታል። ምንም እንኳ ኳሱን ተከትለው የሚካሄዱ የኢትዮጵያውያን እንቅስቃሴዎች በተለያዩ ዘገባዎች እየተመለከትን ቢሆንም በዋናነት ስፖርቱ ላይ ነው እና የምናተኩረው። የመዝጊያን ውድድር በአጭሩ እንመልከት። ለዘንድሮው የፌዴሬሽኑ ዋንጫ ባለቤትነት ወይም አሸናፊነት ከምስራቅ እና ከምዕራብ የሆኑ ሁለት ቡድኖች ነበሩ የተጋጠሙት። ከምስራቅ የቨርጂኒያ ከምዕራብ የሲያትሉ ባሮ ቡድኖች። ምስራቅ ዘንድሮ አልቀናውም። ማለትም የቨርጂኒያው አንበሳ ቡድን በሲያትሉ ባሮ ሁለት ለአንድ ተሸንፏል። ከሁለተኛ ዲቪዚዮን የምንሶታ እና የሲያትሉ ዳሸን ወደ አንደኛ ዲቪዚዮን አልፈው ለዋንጫ ባደረጉት ውድድር ደግሞ ዳሸን አሸንፏል። ሲያትሎች ሁለት ዋንጫ ይዘው ሄዱ ማለት ነው እና ዘንድሮ ዋንጫዎች ሁሉ ወደ ሲያትል ሆኗል ነገሩ። አቶ አባይነህ ደስታ ቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ናቸው የዘንድሮ ልዩ የክብር እንግዳም ነበሩ እና ይህን ለአንድ ሳምንት የተካሄደ ውድድር ተጫዋቾችም ያሳዩትን የኳስ ችሎታ እንዴት ይገመግሙታል ብያቸው ነበር። አቶ አባይ ነው በጣም ነው የማመሰግነው ይህንን እድል ስለሰጠህኝ። በእውነት የዘንድሮ የሰላሳ አምስተኛው የሰሜን አሜሪካ የኢትዮጵያኖች የስፖርት ውድድር ወይም ደግሞ ስፖርት ፌስቲቫል፣ የስፖርት እና የባህል ፌስቲቫል ማለት ይቻላል እጅግ በደመቀ ሁኔታ ተጀምሮ በደመቀ ሁኔታ ነው ያለቀው እና ጨዋታውን እንደተመለከትኩት በእውነት እጅግ ፈጣን የሆኑ ተጫዋቾች፣ እጅግ ዲስፕሊን የሆኑ ተጫዋቾች እስከ መጨረሻው ድረስ ተፋልመው ውጤት ለማምጣት ባደረጉት ጥረት መጨረሻ የደረሱት ሁለቱ ቡድኖች የቨርጂኒያና የሲያትል ጥሩ የሆነ የቴክኒክና የታክቲክ እንቅስቃሴ ያሳይተው በአንዱ ቡድን አሸናፊነት ውጤቱ ተጠናቋል። ይሄም እጅግ አድርጎ የሚያስመሰገን ነው። በእውነት እጅግ ትልቅ የሆነ ፍጥነት የነበረበት ጥሩ የሆነ የቴክኒክና የታክቲክ ችሎታ የታየበት ግጥሚያ ነበረ እና ውድድሩን በእውነት እዚህ ደረጃ እንዲደርስ ያደረጉት መቼም ውድድር ማዘጋጀት ቀላል ነገር አይደለም። ትልቅ ሳክሪፋይስ የሚጠይቅ ነው። ትልቅ ችግር ያለበት ነው። ይሄንን ውድድር እዚህ ደረጃ ለማድረስ ቀን ከሌሊት ባደረጉት ጥረት የተሳካ የስፖርት እንቅስቃሴ ታይቶበታል። የተሳካ የባህልና የስፖርት ጥሩ ኢትዮጵያዊነት ስሜት የተካሄደበት እኔ ለመጀመሪያ ጊዜ እንደዚህ አይነት ድምቀት የተሞላበት የስፖርት እና የባህል ፌስቲቫል ከዚህ በፊት አላየሁም። በእውነት ዛሬ ግን እጅግ በተመሰገነና እጅግ በደመቀ ሁኔታ መጠናቀቁ በጣም አድርጌ ነው የተደሰትኩት። በእውነት በጣም ነው የማመሰግነው አዲሱ። ለወደፊትም ይሄ ነገር እንዲቀጥል በዚሁ ደረጃ ላይ እንዲሄዱ የኔ ምኞቴ ነው። በአሰልጣኝነት በነበርክበት ጊዜ ጋሻ አባይነት ያሰልጠንካቸው ተጫዋቾች እዚህ አግኝተኸዋል ወይም አግኝተሃቸዋል? እንዴት አያቸው? ማአት ማአት ማአት ማአት ልጆች መጥተው እኔ ረስቻቸዋለሁ። ለሰላሳ አመት ከዛም በላይ የተለያየን ስለሆነ እነሱ ዛሬ አድገው ወደ ሀምሳ እና ሀምሳ አምስት ውስጥ የገቡ ልጆች በጣም ብዙ የሆኑ አሰልጣኞች እኔ ውጭም ሀገር ልኬ እንዲሰለጥኑ ያደረግኳቸው ከእኔ ጋር አብረውም በምክትል አሰልጣኝነት ካሳሁን ተካ ሪኮ ጀላርዲ ሌሎች በብሔራዊ ቡድን ተጫዋችነት የነበሩ አፈወርቅ ጠና ጋሻው ሌሎች ሌሎች ህጻናት የነበሩ ዛሬ አድገው በጣም በትልቅ ደረጃ ላይ ቁጭ ያሉ ነበሩ እነሱን አግኝቼ በእውነት እነሱ እኔ ረስቻቸዋለሁ እነሱ አልረሱኝም እና በጣም የሚያስደስት ነው የዚህ ትልቁ የዚህ በዓል ዋናው ትልቁ እንትን የተረሳሱ ሰዎች የተለያዩ ሰዎችን ማገናኘት ሲሆን አንዱ ትልቁ መድረኩ፣ ሌላው ደግሞ ኢትዮጵያዊ ባህልን ማዳበር ሀገራቸውን የማያውቁ እንዲያውቁት የማድረግ ይሄ ትልቅ ስነ ስርዓት የነበረው ያለው ውድድር ነው። ይሄ እንዲቀጥል የራሴ ምኞት ነው። ወደፊትም ቢሆን ባለኝ ፕሮፌሽናል እንትን ይሄንን ኦርጋናይዜሽን ለመርዳት እኔ የተዘጋጀው ሰው ነኝ እና ለተደረገልኝ አቀባበልና አክብሮት እጅግ አድርጌ ፌዴሬሽኑን አመሰግናለሁ። በጣም አመሰግናለሁ። አቶ አባይነህ ደስታ የቀድሞ ኢትዮጵያ ብሔራዊ ቡድን አሰልጣኝ፣ እንዲሁም ደግሞ በዘንድሮ ሰላሳ አምስተኛ የፌዴሬሽኑ በዓል የክብር እንግዳ። እግዚአብሔር ይስጥልኝ አቶ አባይነህ በጣም አመሰግናለሁ። አዲሱ ለሚቀጥለው ዓመት በሰላም ያገናኘን፣ አብረን ሁለታችንም ቁጭ ብለን እናየዋለን። በድጋሚ አመሰግናለሁ። አቶ አባይነህን ጋዜጠኛ እስክንድር ነጋ የክብር እንግዳ መሆኑን በተደጋጋሚ ገልጸናል። የስፖርት ጋዜጠኛም ባይሆን በተለይ በዋንጫ ውድድር ወቅት ቁጭ ብድግ ሲልና ሲቁነጠነት አይቼዋለሁ፣ በስሜት ማለት ነው። የማንኛው ደጋፊ ነበር ካልኩና በአጠቃላይ ስለ ኢትዮጵያውያን መሰባሰብ የተሰማውን እንዲገልጥልኝ ጠይቄው ነበረ። ሌላ ጊዜ በቀጠሮ ተለያይተናል። ያ ብቻ አይደለም፣ እስክንድር በኢትዮጵያን ቀን ታላቅ ስፍራ ተሰጥቶት ንግግርም አድርጎ ነበረ። ያንንም በተመለከተ እንዋያለን። አድማጮች፣ ከኳሱ ሌላ ሌሎች ክንውኖች፣ ለምሳሌ የኢትዮጵያ ቀን እንዳልኩት፣ እንዲሁም የመዝጊያ ዝግጅቱ ፕሮግራም በሌላ ዝግጅት የምንቃኛቸው ይሆናል። ለአሁኑ ሰላም። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን ክፍሌና በሌሎችን ባልደረቦቻችን የምንሰናበታችሁ አዳነች ፍሰሃዬና ጤና ይስጥልን ሰለሞን አባተ።